ባለፈው ታህሳስ ወር በሺዎች የሚገመቱ ጋምቢያውያን እጅግን በማይታወቁት የንግድ ሰው የምርጫ ድል በዋና ከተማ ባንጁል ጎዳናዎች ላይ በመውጣት ደስታቸውን ገልጸዋል። መኪናዎች ባጀብ ተሰልፈው በመላ ከተማዋ ተመዋል። ብዙዎች ጎዳናው ላይ በጋራ እየደነሱ የአዳማ ባሮውን ስም ጮክ ብለው ሲጠሩ ተደምጠዋል። ምርጫው የአምባገነኑ የህያ ጃሜ ፕሬዝደንትነት አክትሞ ወደ ተሻለ የወደፊት ሕይወት የሚያሸጋግር የዘመን መለያ አንዳች ምልክት እንደሚሆን ተስፋ አድርገዋል። አዳማ ባሮ የጋምቢያ ፕሬዝደንት ከሆኑ ስድስት ወራት ተቆጠሩ። ያ ሁሉ ደስታ አሁን ብዥ ብዥ ማለት ጀምሯል። አዲሱ ፕሬዝደንት ለጋምቢያውያን ነጻነት፣ ዴሞክራሲ፣ እድገት እና ብልጽግና ለማምጣት ቃል ገብተዋል። እስካሁን ግን ቃል ከገቡት አንዳች የተደረገ ነገር የለም። አዲሲቱ ጋምቢያ አሁንም ገና ከሩቅ ናት። ልማትን በተመለከተ ያን ያህል የተሰራ ነገር ያለ አይመስለኝም። ሁሉም ነገር አይንቀሳቀስም። ወዴት እንደሚያምራ እንኳ የማይታወቅ እጅግ የበዛ ትርምስና ጨለማ ነው ያለው። ጃሜህ የሉም። ከስልጣን እንዲወርዱ ፈልገን ነበር፣ ለቀዋል። እንደሚመስለኝ መንግስት በሀገራችን ለተደረገው ነገር ሁሉ እሳቸውን ተጠያቂ ማድረግ የለበትም። ሆኖም ግን ከነዚያ ችግሮች ተምረን ችግሮቹን ለመፍትሄነት የምንጠቀምበትን ስልት መፈለግ ይኖርበታል። ትላለች የጋምቢያ ዩኒቨርሲቲ የቋንቋ ተማሪዋ ማርያማ ዳንሶ። አንዳንዶች የማርያማ ዳንሶን ሀሳብ ይጋራሉ። ሌሎች ደግሞ ላለፉት 22 ዓመታት የተፈጸመውን ንቅዘትና የአስተዳደር ብልሽት ለማስተካከል አቅምና ጊዜ ይጠይቃል ሲሉ ይሞግታሉ። ላሚን ሳይዲኪን አንዱ ነው። እስካሁን ብዙ ነገሮች እንደተሳኩ ይሰማኛል። እናስበው የነበረው አሁን የለም። እናም በነጻነት ሀሳባችንን መግለጽ ጀምረናል። ለመጀመሪያ ጊዜም የዲሞክራሲ መርሆዎች ሲከበሩም እያየን ነው ባሮ አስቸጋሪ ውርስን የጠበቃቸው። ከእሳቸው አስቀድሞ የነበሩት ፕሬዚደንት ጃሜ ሀገሪቱን አጎሳቁሏታል። ተቃዋሚዎቻቸውን ሲጨቁኑ፣ የሚተቿቸውን ዲፕሎማቶች ከሀገር ሲያባርሩ፣ አገዛዛቸውን የሚተቹትንም ደብዛ ሲያጠፉ ከርመዋል። ጋዜጠኞች ይታሰሩ ወይም ተመልካች በሌለበት በጥይት ይገደሉ ነበር። በምርጫ ቅስቀሳ ወቅትም ቢሆን ፈላጭ ቆራጩ መሪ የማያደርጉት አልነበረም። በጎርጎሮሳዊ 2011 ዓ.ም በተካሄደው ምርጫ 79 በመቶ ድምጽ ነው ያገኙት። ባለፈው ጎርጎሮሳዊ ዓመት ደግሞ 39.6 በመቶ በመጀመሪያ፣ ጃሜ ተቃዋሚዎቻቸውንና ዓለም አቀፍ ታዛቢዎችን ባስገረመ መልኩ መሸነፋቸውን በይፋ ተቀበሉ። ከሳምንት በኋላ ሀሳባቸውን ቀየሩ። በምርጫው ያሸነፉት ባሮ ወደ ሴኔጋል ተሰደዱ። የምዕራብ አፍሪቃ የኢኮኖሚ ትብብር ኤኮዋስ ጃሜን በጉልበት ከተቀመጡበት መንበር ለማስወገድ ሰራዊት ላከ። በጥር ወር ማለቂያ ገደማ ጃሜ ሀገር ለቀው ለመሰደድ እጅ ሰጡ። ከስደታቸው አስቀድሞ ግን ወትሮም ከደቀቀው የሀገሪቱ አቅም ላይ አስር ሚሊዮን ዩሮ መንትፈው መሄዳቸውን የጋምቢያ ማዕከላዊ ባንክ ይፋ አድርጓል። የኢኮኖሚ አማካሪው ናያንግ ናጂ ስልጣን የተረከበው የባሮ መንግስት እንዲህ ያለ የፋይናንስ ይዞታን መውረሱ አቅሙን እንደሚፈታተን ነው የሚያስረዱት። የባሮ ትልቁ ፈተና ጠንካራ የኢኮኖሚ አስተዳደር መገንባት ነው። ይህ ጠንካራ የኢኮኖሚ አስተዳደር ደግሞ የመንግስት ተቋማት መዋቅር መስተካከል፣ የኢኮኖሚ ተቋማትና የኃይል ተቋማትን አጠንክሮ ተጽዕኖ መፍጠር ይጠበቅበታል። ይህ ደግሞ ጋምቢያን ስራዎች በቅደም ተከተል የሚሰሩባትና የኃይል አጠቃቀም ገደብ የሚገኝባት ሀገር ያደርጋታል። ጋምቢያ አሁን ብዙም የተለወጠ ነገር አይታይባትም። የፕረስ ነጻነት በእርግጥ ተከብሯል። የሀገር ውስጥ የጸጥታው ጉዳይ ግን አሳሳቢ ነው። የአደንዛዥ እጽ አዘዋዋሪዎች እንቅስቃሴ ስጋት ፈጥሯል። ታዛቢዎች አሁን ለሀገሪቱ እንደ አደጋ የሚያዩት ልምድ የሌላቸው ሰዎች ስልጣን መያዛቸውን ነው። ባሮ ከንግድ ሰውነታቸው የዘለለ የመንግስት ፖለቲካዊ አስተዳደር እውቀታቸው ውሱን ነው ይላሉ። እሳቸውና አስተዳደራቸው ነገሮችን በቁጥጥር ስር ለማዋል በሚታገሉበት በዚህ ሰዓት በርካታ የጋምቢያ ዜጎች በምርጫ ወቅት የገቡላቸውን ቃል ተግባራዊ እንዲያደርጉ ትዕግስት አጥተው በመጠባበቅ ላይ ይገኛሉ። የተሻለ የኑሮ ሁኔታና ስራ ፈላጊው ብዙ ነው። አብዛኛው ዜጋ ወጣት በሆነባት ጋምቢያ ብዙሃኑ በቀን በአንድ ዩሮ ኑሮ ይገፋባታል።